ዛሬ ይፋ የተደረገው የሁመን ራይትስ ዋች ባለ 61 ገጽ ዘገባ ካለፈው ህዳር አንስቶ እስከ ግንቦት በአዲስ አበባና በኦሮሚያ ልዩ ዞን ማስተር ፕላን ላይ በኦሮሚያ የተለያዩ አካባቢዎች የተነሳውን ተቃውሞ ለማክሸፍ መንግስት የወሰደው እርምጃ መጠነ ሰፊና አላስፈላጊ እንደነበረ ገልጿል። ዘገባው መንግስት በወቅቱ ከፍተኛ መጠን ያለው ገዳይ ኃይል መጠቀሙን ያብራራል። በመቶዎች ለሚቆጠር ጊዜ በተካሄዱት በርካታ ተቃውሞዎች ላይ የጸጥታ ኃይሎች ተቃዋሚዎችን ለመበተን ጥቂት ማስጠንቀቂያ ብቻ በመስጠት ወይንም ያለምንም ማስጠንቀቂያ መተኮሳቸውና በየሰልፎቹ ላይ ከተካፈሉት መካከል አንድ ወይንም ከዚያ በላይ ተቃዋሚዎች ይገደሉ እንደነበረ ገልጿል። የሂዩማን ራይትስ ዋች የኢትዮጵያና የኤርትራ ጉዳዮች ተመራማሪ ፊሊክስ ሆርን ድርጅታቸው በደል የደረሰባቸውን የዓይን ምስክሮችና ጉዳዩን ሲከታተሉ የነበሩ ሰዎችን በመጠየቅ ደረስኩበት ያለውን ለዶይቸ ቬለ ተናግረዋል። ወደ አራት መቶ እንደሚሆኑ የተገመቱ ሰዎች እንደተገደሉ፣ ከአስር ሺህ በላይ የሚቆጠሩ እንደታሰሩ፣ ከመካከላቸውም አብዛኞቹ በኋላ እንደተፈቱ፣ ሆኖም አሁንም በርካቶች በእስር ላይ እንዳሉ ደርሰንበታል። ስለዚህ ተቃውሞውን ለማክሸፍ የተወሰደው እርምጃ በኦሮሚያ በቅርብ ዓመታት ያልተለመደ ነበር። በዘገባው ከተገደሉት መካከል ከ300 በላይ የሚሆኑት በስም መለየታቸውና የአንዳንዶቹም ፎ ቶ እንዳለ ተገልጿል። እንደ ዘገባው ከተገደሉት አብዛኛዎቹ ተማሪዎች ሲሆኑ እድሜያቸው ከ18 ዓመት በታች የሆነ ህጻናትም ይገኙበታል። የፌዴራል ፖሊስና ጦር ሰራዊትም በ10 ሺዎች የሚቆጠሩ ተማሪዎችን፣ መምህራንን፣ ሙዚቀኞችን፣ ተቃዋሚ ፖለቲከኞችን፣ የጤና ባለሙያዎችን እንዲሁም ለሚሸሹ ተማሪዎች እገዛ ያደርጉ የነበሩ የነበሩና ከለላ የሰጧቸውን ሰዎችን ማሰሩም በዘገባው ተብራርቷል። ከታሰሩት አብዛኛዎቹ የተፈቱ ሲሆን ቁጥራቸው በውል ያልታወቀ ደግሞ ክስ ሳይመሰረትባቸው አሁንም በስር ላይ እንዳሉና ከህግ አማካሪም ሆነ ከቤተሰቦቻቸው አባላት ጋር እንደማይገናኙም የሁመን ራይትስ ዋች ዘገባ ያስረዳል። የኢትዮጵያ የኮሚኒኬሽን ጉዳዮች ሚኒስትር አቶ ጌታቸው ረዳ በኦሮሚያው ተቃውሞ ወቅት የተገደሉት ሰዎች ቁጥር 173 መሆኑን ከመካከላቸውም 28ቱ የጸጥታ ኃይሎች ናቸው ማለታቸውን አሶሲትድ ፕሬስ ዘግቧል። መንግስት ተመጣጣኝ ያልሆነ ኃይል አልተጠቀመም ሲሉም ማስተባበላቸው ተገልጿል። ሆኖም የሁማን ራይትስ ዋቹ ሆርን በወቅቱ የተፈጸሙት ግድያዎችም ሆነ ሌሎች በደሎች በገለልተኛ ወገን አልተጣሩም ይላሉ የጸጥታ ኃይሎች በህዳር ወር የተጀመረው ተቃውሞ በቀጠለበት ጊዜ በሙሉ ከፍተኛ መጠን ያለው ገዳይ ኃይል ተጠቅመዋል። በወቅቱ ስለተፈጸሙት በደሎች እስካሁን ድረስ ተአማኒና ገለልተኛ ምርመራ አልተደረገም። በድርጊቱ ተጠያቂ የሆኑትን የመያዝ ሙከራም አልተደረገም። በዚሁ ዘገባ በተቃዋሚዎች አመፅ በውጭ ዜጎች የተያዙ እርሻዎች መውደማቸው፣ የመንግስት ህንፃዎችና ንብረቶች መዘረፋቸውና መውደማቸው ተጠቅሷል። ይሁንና ከህዳር ወዲህ ከተካሄዱት ከአምስት መቶ በላይ ተቃውሞዎች ሂዩማን ራይትስ ዋች ምርመራ ካካሄደባቸው ከስልሳ ሁለቱ አብዛኛዎቹ ሰላማዊ እንደነበሩ ገልጿል። ድርጅቱ ደረሱ ስለተባሉት በደሎች ከኢትዮጵያ መንግስት በኩል ያገኘው መረጃ ምን ይሆን? በተደጋጋሚ የኢትዮጵያ መንግስት ራሱን እንዲከላከል እድል ለመስጠት ሞክረናል። ሆኖም እንዳለመታደል ሆኖ ስለ ነዚህ ክሶች ለሂዩማን ራይትስ ዎች በይፋ ለመናገር ፈቃደኛ አልሆኑም። ሁማን ራይትስ ዋች ለኦሮሚያው ተቃውሞ የኢትዮጵያ መንግስት በወሰደው እርምጃ ላይ ዓለም አቀፉ ማህበረሰብ ከእስካሁኑ የበለጠ ጠንካራ ምላሽ እንዲሰጥ እነዚህን ከባድ በደሎችም የተባበሩት መንግስታት የሰብአዊ መብቶች ምክር ቤት መመልከት እንደሚገባው አሳስቧል። ሆርን ዓለም አቀፉ ማህበረሰብ በኢትዮጵያ የሰብአዊ መብት ይዞታ እንዲሻሻል የሚጠይቅበትን መንገድ እንዲቀይርም ጠይቀዋል። የአውሮፓ ፓርላማን ጨምሮ የኢትዮጵያ ወዳጅ ከሆኑ ወገኖች ጠንካራ ጠንካራ መግለጫዎች ሰምተናል። ሆኖም ይህ የኢትዮጵያ የሰብአዊ መብት አያያዝ እንዲሻሻል ለረዥም ጊዜ ሲጠቀሙበት የቆዩት ዝምተኛ ዲፕሎማሲ ነው። የኢትዮጵያ ወዳጆች የዝምታ ዲፕሎማሲ ሲከተሉ የኢትዮጵያ የሰብአዊ መብት ይዞታ እየተባባሰ ነው የሄደው። ስለዚህ እንደ እነዚህ አይነት በደሎች በጥውቅ ሊወገዙ የሚገባበት ጊዜ አሁን ነው።